Europa nana ጀርመን የቀድሞ ቅኝ ግዛቷ ከነበረችው ናሚቢያ የወሰደችው መጽሐፍ ቅዱስና አለንጋ ከአንድ ክፍለ ዘመን በኋላ መልሳለች። ቅርሶቹ የናሚቢያ ጀግና የሚባሉት ሄነሪ ዊት ወይ ነበሩ። ደቡብ አፍሪቃዊቱ ሀገር ናሚቢያ ከጎርጎረሳውያኑ 1884 እስከ 1919 ድረስ በጀርመን ቅኝ ግዛት ስር የቆየች ሲሆን በእነዚህ ዓመታት 100ሺህ ይደርሳሉ የሚባሉ ናሚቢያን ለነጻነት ባደረጉት ተጋድሎ መገደላቸው ይነገራል። በወቅቱም ሄነሪክ ዊትቦይ የተባሉት የሀገሬው ተወላጅ የናማ ጎሳዎችን፣ ሳሙኤል መሐሬድ የተባሉት የሀሬሬ ጎሳዎችን በመምራት በጀርመን ቅኝ ገዢዎች ላይ አምፀዋል። በእነዚህ የናሚቢያ የነጻነት ታጋዮችና በቅኝ ገዢዎች መካከልም ዋተርበርግ በተባለ ቦታ ጦርነት ተካሂዶ የነበረ ሲሆን በዚህ ጦርነት የተሸነፉት ናሚቢያን በመሆናቸው ብዙዎቹ ናሚቢያ ውስጥ አማሂክ በተባለ በረሃ በአንድ ማጎሪያ ውስጥ እንዲታሰሩ ተደርገዋል። እዛም በውሃ ጥምና በረሃብ ብዙዎቹ ሞተዋል። ይህንን እልቂት የተባበሩት መንግስታት ድርጅት በ1985 ዓ ም የሃያኛው ክፍለ ዘመን የመጀመሪያው የዘር ማጥፋት ብሎ ፈርጆታል። የጀርመን መንግስትም ለዚህ የታሪክ ጠባሳ እውቅና በመስጠት በጎርጎርሳውያኑ ከ2015 ዓ ም ጀምሮ በናሚቢያ የዘር ማጥፋት መፈፀሙን አምኖ የገንዘብ ድጋፍ በማድረግ ላይ ይገኛል። ጀርመን የናሚቢያን እልቂት አምና ለመቀበልና ይቅርታ ለመጠየቅ ዘግይታለች የሚሉ ናሚቢያን የመኖራቸውን ያህል ችግሩ በተከሰተባት ናሚቢያ ቢሆን ትኩረት የተነፈገውን መሆኑን የናማ ጎሳዎች ማህበር ሊቀመንበር ላዛሬስ ካራቢቦ ይናገራሉ። እስካሁን ድረስ በናሚቢያ ስርዓተ ትምህርትና በናሚቢያ ትምህርት ቤቶች ውስጥ የዘር ማጥፋት ታሪክ በጣም በትንሹ ነው የተካተተው። ያ ታሪክ ለረዥም ጊዜ ጫና ያለበት ነው። እናም በናሚቢያ ያ ታሪክ ለምንጭላ እንደተባለ ተከታታይ ውይይቶች አሉ። ይህ ታሪክ እንዴት መያዝ እንዳለበት ናሚቢያ የራሷ ፍልስፍናና አቋም የሌላት ያስመስላል። በናሚቢያ በቅኝ ግዛት ወቅት ተፈጸመ ከሚባለው እርቄት በተጨማሪም የሟቾች የመገልገያ ቁሳቁሶችን ጨምሮ ሌሎች ቅርሶች በቅኝ ገዢዎች ከሀገሪቱ መዘረፋቸው ይነገራል። ከነዚህ ቅርሶች መካከል ከመቶ ዓመታት በላይ በጀርመን ሀገር ስቱትጋርት ቤተመዘክር የቆዩ ሁለት ቅርሶች ያለፈው ሐሙስ በጎርጎረሳውያኑ የካቲት 28 ቀን 2019 ዓ ም ለናሚቢያ መመለሱን የባደ ቡተንበርክ ፌዴራል ግዛት ገልጿል። የተመለሰው የናሚቢያ ቅርስ የሀገሪቱ ብሔራዊ ጀግናና የናማ ጎሳ መሪ የነበሩት የሄነሪ ቢትቮይ መጽሐፍ ቅዱስና አለንጋ ሲሆኑ በጎርጎረሳውያኑ 1893 ዓ ም ተዘርፈው ለቤተመዘክሩ በ1902 ዓ ም በስጦታ የተበረከቱ ናቸው። ከዚህ አኳያ ቅርሱ ከፍተኛ ግምት የሚሰጠው ነው ይላሉ የአፍሪካ ቤተ መዘክር ኃላፊ ሳንድራ ፍራውከር። የቅርሱ መመለስ ከፍተኛ ግምት የሚሰጠው ነው። ምክንያቱም ሄንሪ ዊትቦይ በናሚቢያ በምሳሌነት የሚታዩ ብሔራዊ ጀግና ናቸው። እናም ከዚህ በኋላ ከሀገር በቀል አጋሮቻችን ጋር መነጋገር እንጀምራለን። ሄነሪ ብትቦይ በወቅቱ ለመጀመሪያ ጊዜ በቅኝ ገዢዎች የተጠመቁ ናሚቢያዊ ሚስዮናዊ ክርስቲያን ቢሆኑም በኋላ ላይ ግን የጀርመን ቅኝ አገዛዝን በመቃወም ትግል ያካሄዱና በተለይም በናማጉሳዎች ዘንድ በአርአያነት ይታዩ የነበሩ ሰው ናቸው። በዚህ ትግል ወቅትም በ1905 በቅኝ ገዢ ወታደሮች ተገድለዋል። የኚህ ሰው የግል መገልገያ ቁሳቁሶች እንዲመለሱም የናሚቢያ መንግሥት ለአመታት ጀርመንን ሲጠይቅ ቆይቷል። ያም ሆኖ ግን የቅርሶችን መመለስ በተመለከተ ናሚ ናሚቢያ ከጀርመን መንግስት ጋር ስምምነት ባደረገችበት ወቅት ቁሳቁሶቹ የግል መገልገያ ከመሆናቸው ጋር ተያይዞ ለማን ይሰጡ የሚለው ጉዳይ ከፍተኛ ውዝግብ አስከትሏል። ጉዳዩ በናሚቢያ መካከልም ልዩነት ፈጥሯል። አንዳንዶቹ በቀጥታ ለሚመለከታቸው አካላት ይሰጥ ሲሉ አንዳንዶቹ ደግሞ ሀሳቡን ተቃውሞታል። የናሚቢያ ፕሬዝዳንት ሀጅ ጃይንኮብ ቅርሶቹ በቤት ቦ የትውልድ ስፍራ ቤተመዘክር ተሰርቶላቸው እስኪገቡ ድረስ በሀገሪቱ ብሔራዊ ቤተመዘክር ይቆያሉ ቢሉም የሁሉንም የናማ ጎሳ አባላት የሚያስማማ አልሆነም። በጀርመን ሀገር የባደ ቡተንበርግ ግዛት ህገ መንግስታዊ ፍርድ ቤት ጉዳዩን ውድቅ አደረገው እንጂ በተለይም የናማ ጎሳ መሪዎች ማህበር በህጋዊ መንገድ የቅርሶቹን መመለስ ለማሳገድ ሞክሮ ነበር። የማህበሩ ጸሐፊ ላዛሪዞ ከራቢቦ እንደሚሉት ቅርሱ በማይመለከታቸው አካላት እጅ ወድቋል። ቁሳቁሶቹ የግለሰብ ንብረቶች ናቸው። የመንግስት ንብረት ቢሆኑ ኖሮ ለቤተ ክርስቲያን አሊያም ለቤተሰብ ይሰጥ ነበር። ቤተሰብም ምን እንደሚደረግ ይወስን ነበር። ነገር ግን እነዚህ ነገሮችን የምንሰማው በጉዳዩ ላይ ቀጥተኛ ግንኙነት ወይንም ፍላጎት በሌላቸውና በማይመለከታቸው ሰዎች ነው። ፒተር ካታቤቤ የተባሉት የናሚቢያ ባለስልጣን ግን ትችቱን አይቀበሉትም። እንዲያውም በጉዳዩ ሁሉም ናሚቢያውያን ሊሳተፉ ይገባል ይላሉ። የዚህ እንቅስቃሴ ምልከታ ወይም ፍላጎት ላይ ቀና የሆነ ቁጥብነት ኖሮ ሊሆን ይችላል። እስከማውቀው ድረስ መንግስት በሩን ክፍት አድርጎ ነው የቆየው። የዚህ ስምምነት አካል ያልሆኑ ናሚቢያውያን ሁሉ በጉዳዩ ሊሳተፉ እንደሚገባቸው ሊያምኑበት ይገባል፣ ምክንያቱም መጨረሻ ላይ ጥቅሙ የጥቂት ሰዎች ብቻ አይደለምና። ቅርሶቹ የ120 ዓመት ዕድሜ ያላቸው ሲሆን በቅኝ ግዛት ወቅት ተዘርፈው በሽቱት ጋር ቤተ መዘክር ከተቀመጡ ቁሳቁሶች መካከል ሲመለስ ይህ የመጀመሪያው ነው። ይህ የጀርመን እርምጃ ያለፈውን የታሪክ ጠባሳ ባያጠፋውም ወደ እርቅ የሚወስድ ነው ተብሏል። የባደን ቡተንበርግ ግዛት የሳይንስ ሚኒስተር ተሬዛ ባወር በርክክብ ወቅት ባደረጉት ንግግርም የቅኝ ግዛት ታሪክን ወደኋላ መልሰን እንዳልተደረገ ማድረግ ባንችልም በርቅ ሂደቱ ውስጥ አንድ ጠቃሚ እርምጃ በመውሰድ ኃላፊነታችን ግን እንወጣለን ብለዋል። የርክክብ ስነ ስርአቱም የናሚቢያ መስራች አባት የሚባሉት ሳሚ ኒዮማን ጨምሮ ሶስት ሺ የሚሆኑ ሰዎች በተገኙበት ተፈጽሟል። የጀርመን መንግስትም ቅርሶቹን ከመመለስ ባሻገር በናሚቢያ የሚገኙ የምርምር ተቋማትና ቤተ መዘክሮች በጋራ ለሚሰሩት ስራ የ12 ሚሊዮን ዩሮ ድጋፍ ያደርጋል ተብሏል። ዝግጅታችን በዚህ ተጠናቋል። ፀሐይ ጫን ነኝ። መልካም ጊዜ።